እን ጤና ይስጥልኝ፣ አድማጮች ለሳምንታት ተጠብቆ ባለፈው ሳምንት መጨረሻ ጀምሮ በዚህ ሳምንት ማክሰኞ ዕለት የተጠናቀቀው የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ የምስራቅ አፍሪካ ሀገራት ጉብኝት ብዙ የተባለለትና ያነጋገረ ነው። ብዙዎች ከመነሻው የፕሬዝደንቱ ጉብኝት ለሚጎበኟቸውም ሆነ ለአፍሪካ መንግስታት የመብት ተሟጋቾችም ሆኑ ዜጎች በሚቆረቁሯቸው ጉዳዮች ላይ ግልጽ መልእክት የሚያስተላልፍ ላይሆን እንደሚችል ይልቁንም የተሳሳተ ምልክት እንዳይሆን ስጋት ነበራቸው። ከጉብኝት ንግግራቸው በኋላም ተናግረን ነበር የሚሉ ቢበረክቱም የልዕለ ሀያሏ ሀገር መሪ ከዚህ የዘለለ ማለትም ማድረግም አይችሉም ነበር ያሉም ጥቂት አይደሉም። በሌላ በኩል ደግሞ በሰብአዊ መብቶች አያያዝና ሀሳብን በነፃ በመግለጽ በመሰብሰብና ፕረስ ነጻነት ጉዳይ ለሰብአዊና ለጋዜጠኝነት መብት የሚከራከሩ ተቋማት በየጊዜው የሰላ ትችት የሚሰነዝሩበት የኢትዮጵያ መንግስት ከአንድና አራት ዓመታት በላይ ያሰራቸውን ጋዜጠኞችና የድረገጽ ጸሐፍት ሳይጠበቅ መፍታቱ የፕሬዝደንቱ የጉብኝት እቅድ ውጤት ተደርጎም ሲገለጽ ተሰምቷል። በእለቱ እንወያይ የፕሬዚደንት ባራክ ኦባማ ጉብኝት ፋይዳና መልእክትን ለመቃኘት እንሞክራለን። ለውይይቱ ከዋሽንግተን ዲሲ ዘጋቢያችን መክብብ ሸዋ፣ ከናይሮቢ ደግሞ ጋዜጠኛ ፋሲል ግርማ መስመር ላይ ይገኛሉ። ሁለታችሁንም ለጊዜያችሁ በአድማጮች ስም በቅድሚያ አመሰግናለሁ። የፕሬዚደንት ባራክ ኦባማን ጉብኝትና ያደረጓቸውን ንግግሮች በያላችሁበት እንደ ተከታተላችሁ ተስፋ አደርጋለሁ። የፕሬዝደንቱ ጉብኝት ለጎበኟቸው ሀገራትና ለአፍሪቃ በአጠቃላይ እንዲሁም ለዩናይትድ ስቴትስ ፋይዳ የምትሉትን እስቲ ባጭሩ አካፍሉን። ፋሲል፣ ካንተ ልጀምር። መልካም። የኬንያ መገናኛ ብዙሀን በአብዛኛው እንደገለጹት የፕሬዝዳንት ባራክ ኦባማ ጉብኝት በሀገሪቱ የአምስት ዓመት የነጻነት ታሪክ ውስጥ ትልቅ ግምት የተሰጠው የአንድ የውጭ ሀገር መሪ ጉብኝት ነው። በህዝቡ ዘንድ በተለይ ኬንያዊ ደም ስላላቸው የእኛነት ስሜት የተሰምተዋቸው ህዝቡ በጉጉት የጠበቀበት ነበረ። ከዛ ባለፈ ግን ከሁለት አመት ወዲህ በተለይ በኬንያ በአልሸባብ የሽብር ጥቃት በተደጋጋሚ ደርሶባት ነበረ፣ እና የሀገሪቱን የራስ መተማመን መንፈስ በተወሰነ መልኩ ያበረታዋል ተብሎ ተገምቶ ነበረ። በዛ መልኩም ነው አብዛኛው የተቀበሉት። ከዛ ውጪ የሀገሪቱ ፕሬዚዳንት ኡሁሩ ኬንያታ ና ምክትል ፕሬዚዳንት ዊሊያም ሩቶ በዓለም አቀፉ ፍርድ ቤት ጋር ባላቸው የፍርድ ቤት ሂደት ጉዳይ ምክንያት በኬንያ ና በአሜሪካ መካከል ያለውን ዲፕሎማሲያዊ ግንኙነት እንደተጠናከረ ስለመቀጠሉ የነበረውን አጠራጣሪ ሁኔታ ለመዝጋትም ረድተዋል። ፕሬዚዳንት ኡሁሩ ኬንያታ ፕሬዚዳንት ኦባማ ከመምጣታቸው በፊት በተናገሩት መሰረት አብዛኛውን ውይይታቸው ያተኮረው በንግድ እና ኢንቨስትመንት ግንኙነት እንደዚሁም በኬንያ ና በአሜሪካ መካከል ቀጥታ የበረራ ግንኙነት እንዲኖር ግፊት በማድረግ እና በዋናነት ደግሞ የጸረ ሽብር ትግሉን ለማጠናከር እና አልሸባብን ለማውጋት ተጨማሪ ድጋፍ የሚያገኝበትን መንገድ ለማመቻቸት ነበረ። በኋላ ላይ ፕሬዚዳንቱ መጥተው መግለጫ በሰጡበት ወቅት እነዚህን ነገሮች እንዳሳኩ ነው የተናገሩት። ከዛም ባለፈ ቀጥታ በረራ አሁን ባይጀመርም በአጭር ጊዜ በኬንያና በአሜሪካ መካከል ሊጀመር እንደሚችል ተናግረዋል። የመጡበትም ዋናው ደግሞ በግሎባል ኢንተርፕርነርስ ሰሚት ላይ ለመሳተፍ ነበረ። በዛም ላይ የተናገሯቸው ወጣቶችን የሚያበረታቱ ንግግሮች ነበሩ። አዳዲስ የስራ ፈጠራዎች በተለይ ስራ ለመጀመር ያለባቸውን የካፒታል እጥረት ለማቀፍ አሜሪካ እንደምትረዳ እንደዚሁም የሚጀምሩትን የንግድ አመራር ብቃት የበለጠ ለማጉልበት ድጋፍ እንደሚያደርጉ ከተለያዩ ውጤታማ የስራ ፈጣሪዎች ጋር እንደሚያገናኟቸው እና በተለይ ደግሞ ለሴቶች የበለጠ ድጋፍ እንደሚያደርጉ ተናግረዋል። በኬንያ ያላቸው ጉብኝት ይህን ይመስላል። መክብብስ፣ ፋይዳው ምንድን ነበር? ጠቅለል ባለ ሁኔታ ስናይ የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የእነሱ የጎላ ጥቅም ባለባቸው ሀገሮች እንደነ ግብጽ፣ እንደ ደቡብ አፍሪካ፣ ጋና ና ሴኔጋል የመሳሰሉትን ሀገሮች ከዚህ በፊትም ጎብኝተዋል። ወደዚህ ወደ ምስራቅ አፍሪካ ደግሞ ይሄ የመጀመሪያቸው ጊዜ ነው። እንግዲህ ቀደም ብሎም እንደተጠቀሰ ዋናው የአሜሪካ የዘመኑ ትልቁ ስጋት ሽብር ነው። ሽብሩ ደግሞ ከቦኮ ሀራም ና ከአልሸባብ ሶማሊያ አካባቢ የሚመጣውን ለመመከት እዚህ አካባቢ ኃይል ያስፈልጋቸዋል ። ያንን ኃይል በአካልም ተገኝቶ ለማጠናከር አለንም ለማለት አንዱ ያ ነው። የእሳቸው ጉብኝት ዓላማ ሁለተኛውና ትልቁ ነገር ደግሞ የአሜሪካ የንግድና ኢንቨስትመንት ሁኔታውን መጠበቅና ማስጠበቅ ነው። እንደኔ ግንዛቤ የሰብአዊ መብት የጋዜጠኞችና ሌሎች ነገሮች ደግሞ በሶስተኛ ደረጃ አይተው የሚቀጥሉባቸው መንገዶች ስለሆኑ የአሜሪካን ፍላጎት ይበልጥ በአካባቢው ለማጠናከርና ለማስጠበቅ ወደዛ አካባቢ ጉዞ አድርጓል። እንደሚታወቀው ዩናይትድ ስቴትስ ከአፍሪካ ውስጥ ካሏት ትልቁ ጦር የባህር ኃይሏን ጨምሮ በጅቡቲ ላይ ይገኛል። ሌላው ያው በኢትዮጵያም የሚገኝ ነው። ግን ይሄ የምስራቅ አፍሪካ አካባቢ ያሉትን አገሮች ለመቆጣጠርም እዛ አካባቢ ያሉት ስምንቱ ሀገራት ሶማሌ፣ ኢትዮጵያ፣ ኤርትራ፣ ኬንያ፣ ኡጋንዳ እና የመሳሰሉት እዚህ አካባቢ ያለውንም የገበያ እድል ለወደፊቱ ለማስጠበቅ የአካባቢው ጸጥታ ወሳኝ ነውና። ለጸጥታው ደግሞ ወሳኝ የሆኑ አገሮችን ለመጎብኘት ወደ አካባቢ ሄደዋል። ያው ጉብኝታቸውንም በአሜሪካ ኢንተረስት አንጻር አሳግተው ተመልሷል። ከኬንያ ሰብአዊ መብት አንጻር ከኢትዮጵያ የፖለቲከኞችና የጋዜጠኞች መብት አንጻር ብዙ አነጋጋሪ ነገሮች ቢኖሩም ማለት ነው። ፕሬዚዳንት ባራክ ኦባማ ኬንያ ላይ በድፍረት ያነሷቸውን ነጥቦች ኢትዮጵያ ላይ ግን በዚህ መልክ ማቅረብ አለመቻላቸውን የታዘቧቸው ብዙዎች ናቸው። ለምሳሌ የፍሪደም ሀውስ ዳይሬክተር እንዲህ ነው ያሉት። ብዙ ነገሮችን ያደባለቀ ነው። ፕሬዝደንቱ ኬንያ ውስጥ ስላለው የሰብአዊ መብቶች ይዞታ ፊት ለፊት ተናግረዋል። ሕጉ ሀሳብን የመግለጽ መብትንና መንግስታዊ ያልሆኑ ድርጅቶችን የሚገድብበትን አካሄድ ገልጸዋል። እናም እዚህ ላይ ይበልጥ ጠንካራና ግልጽ ነበሩ። በተቃራኒው የኢትዮጵያን ምርጫ ዴሞክራሲያዊ ብለው ሲጠሩ የተሳሳተ መረጃ ይዘዋል ወይም ውጤታማ አልነበሩም ብዬ አስባለሁ። በየትኛውም ትክክለኛ መለኪያ በፖለቲ ሂደት ለመሳተፍ የሰዎች የመሰብሰብ ነጻነት መብታቸውን የመጠቀም ሁኔታዎች በዚህ ምርጫ አልነበሩም። እናም በዚህ ምክንያት ነጻም ሆነ ፍትሃዊ ሊሆኑ አይችሉም። እውነቱን ለመናገርም የተመረጡት ሁሉም ብዝህነትን አይገልጹም። መክብብ፣ አንተ ስለ ፕሬዚዳንቱ ንግግር ምን ትላለህ? በጣም ጥሩ። አሁን ኬንያ አካባቢ ያለውን እዛ ወንድማችን ሊገልጸው ይችላል ጥሩ አድርጎ። እኔ ኢትዮጵያውን ዲሞክራት ሀገር ናት ብለው ሲሉ ያው ሽንገላ መሆኑ ያስታውቃል። ምክንያቱም ዲሞክራት የአፍሪካ አገሮች ብሏቸው የሚጠሯቸው አገሮች እነ ጋና፣ ሴኔጋል፣ ደቡብ አፍሪካ የመሳሰሉት አገሮች ናቸው። በእነዚህ አገራት ውስጥ ስሟ ኢትዮጵያ አንድም ቀን ተጠቅሳ አታውቅም። ዲሞክራሲ ናት ስትል እኮ አሜሪካ ብቻ አይደለም፣ የኢትዮጵያን ዲሞክራሲያዊነት መግለጽ የምትችለው የአውሮፓ ህብረት ሀያ ሰባት ሀገሮችን ያቀፍ ነው እና ያም ትልቁ የአፍሪካን የሚረዳ አህጉር ነው እና እነዛ አካባቢ ያሉት ሀገሮችም ምስክርነታቸውን መስጠት አለባቸው። ሌላው ነጥብ ደግሞ እስከ ዛሬ አሜሪካ ኢትዮጵያን ዲሞክራት ናት ብላ አታቅም እና በዚህ ጉብኝታቸው እሳቸው በአንድ ድንጋይ ሁለት ወፍን እንደ መምታት አይነት ነገር ስለሆነ ኢትዮጵያ ብዙ ሰራዊቷን ወይንም ብዙ የድሀ ልጆቿን ለአሜሪካ ጥቅም ስትል እዛ በረሃ ላይ ስለምታስገብር እነዚህን ሀገሮች ዲሞክራት ናቸው ብሎ መሸንገላቸው የተለመደ የአሜሪካ የፖሊሲ አካሄድ ነው። ለምሳሌ ግብፅን የአረቦ ትልቅ ሕዝብ ያላት አገር በወታደራዊ ጠንካራ የሆነች ሀገር እያሉ ሲሸነግሉ፣ ያንን ሁሉ አመት ፕሬዚዳንቱ አንድም ቀን አምባገነን ነው ብለው አያውቁም። በውጭ ጉዳይ ሚኒስትር መስሪያ ቤታቸው በኩል በሚገለጹ የሰብአዊ መብት ትንታኔዎች ወይንም ደግሞ በሂውማን ራይትስ ወይንም ደግሞ ፍሪደም ሃውስ በሚባሉ የሰብአዊ መብት ተቋሞች አማካኝነት አሜሪካኖች በተዘዋዋሪ ያ አገር ዲሞክራት እንዳልሆነ ይገልጻሉ። እና በአንድ ድንጋይ ሁለት ወፍም መምታት ሲባል እንግዲህ በአንድ በኩል ጥቅማቸውን ያስጠብቃሉ። በአንድ በኩል ደግሞ ዲሞክራት እንዳልሆኑም እየገለጹ ነው ይገልጻሉም። እና የኦባማ ኢትዮጵያን ዲሞክራት ናት ብሎ መናገሩም ከዚህ ያለፈ ትርጉም የሚሰጥ አይመስለኝም። በእኔ በኩል ፋሲል መልም። በኬንያም ቢሆን ይህን ያህል ዲሞክራሲ አይደለም የሚል ፊት አላቀረቡም። እንዲያውም ኬንያ ዲሞክራሲያዊ መንገድ የተመሰረ ነው ዲሞክራሲያዊ ክፍል እናደንቃለን። ከዛም በበለጠ ሚዲያውም ጠንካራ ነው የሚል ንግግር ነው ያሰሙ። ከዛ የበለጠ ሙስናውንና በዘርና በጎት መከፋፈሉ ላይ ነው። በተለይ ሙስና ኬንያንን በየአመቱ ወደ ሁለት መቶ ሀምሳ ሺ አዳዲስ ስራ የመፍጠር አቅሙ ያሳጣቸዋል የሚሲፊት ዘንዝረዋል። የጎሳ ክፍል ሀገሪቷን ሊበታትናት ይችላል እስከሚል የደረሰ ንግግር ነው የተናገሩ። የኢትዮጵያ ብንመለከተው መጀመሪያ ለጋዜጠኞች ከኛ ሁለት ለሰቶች ጋዜጣዊ መግለጫ ና እና ከዛ በኋላ አፍሪካ ህብረት ላይ ያቀረቡት በተወሰነ መልኩ የተለያየ ሀሳብ ነው። የመጀመሪያው ላይ ኢትዮጵያን መንግስት በዲሞክራሲያዊ መንገድ የተመረጠ ነው ብለዋል። ከዛም ባለፈ ከጠቅላይ ሚኒስትር ኃይለማርያም ጋር እየተነጋገርን ነው፣ የተለያዩ ክፍተቶች አሉ፣ እነዛ መሞላት አለባቸው፣ መስተካከል አለባቸው የሚነዝር የተናገሩት። በአብዛኛው በጣም ለስለስ ያለ አቋም ነው ያተናገሩት። አፍሪካ ህብረት ላይ በተናገሩት ንግግር ደግሞ ትንሽ በገደምዳ የሚሆን ቢሆን የጋዜጠኞችን መታሰር ተችተዋል። ከዛም ባለፈ በሲቪል ሶሳይቲው ላይ እየተደረገ ያለው ጫናም የቱንም ያህል በኋላ ላይ ኢትዮጵያ መንግስት ሌሎች የአፍሪካ መንግስታት እያመጡት ያለው ልማት እድገት የቱንም ያህል ዋስትና ላይኖረው ይችላል የሀገሪቱ ዜጎች እኩል ተሳታፊ ካልሆኑ በፖለቲካው መድረክ የሚል ንግግር ነው የተናገሩት። እና እኔ እንዳየሁት ፕሬዚዳንት ኦባማ አስተናጋጃቸውንም ላለማስቀየም በከም ያለ ሀሳብ ሲያንጸባርቁ ነው ይታየኝ። ዋናው የሄዱበት ጉዳይ በእርግጥ የደህንነት እና የጸጥታ ጉዳይ ከዛም ባለፈ የንግድና ኢንቨስትመንት ጉዳይ ለማስፋፋት ነው እና ቅድሚያ ሰጠውም ትልቅ ትኩረት ሰጠውም ሲነጋገሩበት የነበረው ማለት ነው። ከዛ ባለፈ ለስለስ ያለ አቋም ማንጸባረቃቸው በኢትዮጵያ የፖለቲካ ጉዳይ እንደዚሁም የጋዜጠኞች ሲፍር እና ሲቪል ሶሳይቲዎች ላይ እየደረሰ ያለው ጫና በሰሚ ቀጥታ አሸቷቸዋል ይህ ደምጣለሁ። የፕሬዝዳንቱ የኬንያና የኢትዮጵያ ጉብኝት ዋና ዓላማ በሽብር ላይ የተከፈተውን ዘመቻ ማጠናከር መሆኑን በግልጽ ንግግራቸው አመልክተዋል። ልብ እንዳላችሁት አዲስ አበባ ላይ ይህን አስመልክተው በተናገሩበት ጋዜጣዊ መግለጫቸው ኢትዮጵያውያን ጠንካራ ተዋጊዎች በመሆናቸው አሸባብን ለመውጋት አሜሪካ ወደ ሶማሊያ ወታደሮቿን መላክ አያስፈልጋትምን ብለዋል። ያ ማለት ደግሞ ከአሸባብ ጋር የሚደረገው ፍልሚያ የኢትዮጵያ ሰራዊት የቤት ስራ ሆነ ማለት ነው የሚሉ አሉ። ፋሲል ይህ ንግግራቸው የሶማሊያን ጦርነት ወይም የውስጥ ግጭት እንበለው ለኢትዮጵያ ማሸከም አይሆንም ወይ? መልካም፣ ፕሬዚዳንቱ የሶማሊያን የጸረ ሽብር ጦርነት እንደ ሞዴል ነው የምናየው የሚል ንግግር ነው የተናገሩት። ያም ማለት የሌሎች ሀገራት ጦሮች፣ የኢትዮጵያ፣ የኬንያ፣ የዩጋንዳን የመሰሉ ጦሮች እዛ ይገኛሉ፣ እኛ ደግሞ ከኋላ ሆነን ድጋፍ እናደርጋለን እና እያመጣ ያለውን ውጤት እናየዋለን አይነት ንግግር ነው እና ይሄ ማለት እንግዲህ የህይወት መስዋዕትነትን የሚከፍሉት ራሳቸው ኢትዮጵያውያን፣ ኬንያውያን፣ ዩጋንዳውያን እንጂ የኛ ዜጎች አይሆኑም የሚል ንግግር ነው የተናገሩት። ጦርነቱም ቢታይ የኢስላሚክ ኮርትን በአንድ ጊዜ ማሸነፍ የቻለ የኢትዮጵያ ጦር ከዛ በኋላ የዛ አንድ አካል የሆነውን አልሸባብን ለማሸነፍ ይህን ያህል ረጅም ጊዜ የፈጀበት ምክንያት ምን እንደሆነ ግልጽ አይደለም። ግን እያለቀ ያለው የጦር ሰራዊት ብዛት ከፍተኛ ነው። እስካሁንም ይፋ አልሆነም እና እየደረሰ ያለው ጉዳት የቱን ያህል እንደሆነ እንኳን በግልጽ የማይታወቅበት ሁኔታ ነው ያለው። ሙሉ ለሙሉ ዝግ የሆነ ነገር ነው እና መረጃም ማግኘት አይቻልም። ዝም ብለው ፕሬዚዳንቱ የኢትዮጵያ ጦር ጠንካራ ነው እና በቀላሉ ማሸነፍ ይችላል፣ ወይም የእኛ ጦር አስፈላጊ አይደለም እዛ መግባቱን እንዲ ነው የተናገሩት። ሞር ግን እኔ እንደተረዳሁት ይሄ ፕሮክሲ ዋር የሚሉት ወይም በጃዙር ያለን ጦርነት የበለጠ እየደገፉት ያሉ ይመስለኛል እና እንደ ልምድ መቅሰሚያ እንደ ትምህርት እያዩት ነው ያለው። ምንም እንኳን የኢትዮጵያ እና የሌሎች ሀገራት ጦሮ ሲሆኑ መስዋት መስት ይበላሉ። መክብብ፣ አንተስ በዚህ ላይ ምን ትላለህ? ሶማሊያ አካባቢ ያለው የኢትዮጵያ ሰራዊት በእርግጥም ጠንካራ ነው። በወታደራዊ ክህሎት ከጥንት ጀምሮ ከአባቶቻችን ጀምረው ጣሊያንንም ያባረርንን በጀግንነት ኢትዮጵያ አትታማም። የራሷንም ነጻነት ከማስጠበቅም አንፃር ለአፍሪካም ከመታገል አንፃር ኢትዮጵያ በዚህ በኩል ጥረት ታደርጋለች። ነገር ግን አንድ ሰው የራሱን ቤት እየበደለ የውጭውን ሰው ቢጠቅም ምንም ዋጋ የለውም። አንዲያ ነው። ሁለተኛ የኢትዮጵያ ጦር መጀመሪያ ወደ ሶማሌ በዘመተበት ወቅት የተገባለት ቃል አለ። ጠላትን ደምስሶ በአጭር ጊዜ ውስጥ ወደ ኢትዮጵያ ምድር እንደሚመለስ ነው። ይሄ ነገር ግን እየቀጠለ ነው። ጠላት በዛው የሚያበቃ አይደለም። ኢትዮጵያ ብዙ ነገሮቿ ሚስጥር ናቸው። የኢትዮጵያ መሪዎቻችን ብዙ ነገሮቻቸው ሚስጥር ነው። ሰዎች ሲታሰሩ እንኳን በግልጽ የምናውቃቸው ጋዜጠኞች፣ ፖለቲከኞች እንኳን የት እንደታሰሩ ማወቅ በማይቻልበት አገር እና በዚህ አይነት መንገድ በሚመሩ መሪዎቻችን ዘንድ ስንቶች እንደሞቱ ደግሞ በሶማሌ ምድር ላይ ለማወቅ ምን ያህል እንደሚያዳግት ይህንን እንግዲህ እግዚአብሔር ብቻ የሚያውቀው ይመስለኛል። እኔ አልሸባብ ቀላል ድርጅት አይደለም። አንድም የኢትዮጵያ ወታደር ሞተ ተብሎ በኢትዮጵያ በኩል ሲገለጽ የሚሰማ ነገር የለም። የፈንጂ ወረዳ ነው እና ብዙ ሕይወት እየረገፈ ነው በዛ ምድር። አሜሪካ ታዲያ እንደዚህ ሰዎቻቸው ቢረግፉና እንደዚህ ቢሞቱ የአሜሪካ ሕዝብም ኡ ስለሚል፣ የኢትዮጵያ ወታደር ጠንካራ ነው አሜሪካ የራሷን ሰራዊት እዛ አታሰማርም ቢሉ ይሄ የብልጠት አካሄድ ነው እንጂ አሜሪካኖች በዓለም ላይ ጠንካራ ወታደር የሚሉት የራሳቸውን የእስራኤልና የመሳሰሉ አገሮች እያሉ ኢትዮጵያን በእውኑ ጠንካራ ነው ይላሉ ብለውም አያውቁም። እና ከጥቅም አንጻር የሚደረግ ነገር ነው የሚል ሀሳብ ነው በዚህ አካባቢ እኔ ያለኝ። እንደው ከዛው ከሶማሊያ ሳንወጣ የዩናይትድ ስቴትሱ ፕሬዝደንት የሶማሊያ ጉዳይ እንዳሳሰባቸው ነው እንግዲህ መረዳት የሚቻለው። ግን ደግሞ የሶማሊያ መሪዎችንም ሆነ የሶማሊያ ጉዳይ ያገባናል የሚሉትን የዛን ሀገር ዜጎች ወይም ኃይሎች ስለማነጋገራቸው የተሰማ ነገር የለም። የሶማሊያን ችግር ዜጎቿ በድርድር በሽምግልና የሚሁን በሌላ መንገድ እንዲፈቱ ከመርዳት ይልቅ የኢትዮጵያ የኬንያ ወይም የሌሎች የአፍሪካ ሀገራት ጦር አሸባሪ የሚሉትን እንዲወጋ መደገፍና ማበረታታት ለአካባቢው ዘላቂ ሰላም ይበጃል ማለት ይቻላል ወይ? ፋሲል እዚህ መጥተው እንግዲህ ደጋግመው ሲናገሩ የነበረው ኢንጌጅመንት ያስፈልጋል ወይንም ቀጥታ መነጋገር አለብን መተጋገዝ አለብን ችግርም ካለ አብረን ልንፈታው እንችላለን የሚል ንግግር ነው የሚናገሩት። ነገር ግን ወደ ሶማሊያ ጉዳይ ሲመጣ፣ ይሄ ቃል ሲመጣ አይሰማም። የበለጠ ጦሩን ማጠናከር መርዳት እና አልሸባብን መውጋት የሚል ንግግር ነው የሚናገሩት። በእርግጥ አልሸባብ በየቦታ የተለያዩ ጥቃቶችን እያደረሰ ያለበት ሁኔታ ነው ያለው። በቅርቡ ሞቃዲሾ ላይ ትልቅ የአክሱም ማጥፋት እርምጃ አድርገዋል እና በዚህ ሁኔታ ላይ አልሸባብ ጋር መደራደር ይችላሉ የሚል ወይም እንደራደር ያለን የሚል አቋም ትን ይላሉ ብዬ አልጠብቅም ሳቸውም አልሸባብ እንደምታዩት ሰው ገዳይ ነው። በጣም አክራሪና ቫይለንት ነው የምንግግር ነው ይችላል ምናልባት እርግጥ ነው ራሳቸው ሶማሊያን ተመካክረው መፍት የሚፈልበት መንገድ ይመቻ ቢሉ የተሻለ ነበረ። ግን አልሸባብ ጋር የመደራገድ ረር አቋም በፍጹም ሊያስተላልፉ እንደማይችሉ ነው ከንግግራቸው የምንረዳው። ከአልሸባብ ድርጊት ልናውቅ ምችል መክብብስ ምን ትላለ በሶማሊያ በኩል ያለውን ሁኔታ በእርግጥ ለአሜሪካ በጣም የማይመች ሁኔታ ነው። ከዚህ በፊት እንደምናስታወ ሰው የአሜሪካ ወታደር ሶማሌ ውስጥ ነበረ። ያለምንም ፋይዳ ነው የአሜሪካ ወታደር በሶማሌ ውስጥ የሚሞት በሚል የአሜሪካ ሕዝብ ተቃውሞ ሰልፍ ሲወጣ ወዲያው ነው ከሶማሌ ምድር የአሜሪካ ወታደር ያወጡት። እዛ አካባቢ ያላት ጥቅም ምንድን ነው? በተጨባጭ አሜሪካ ሲባል በአብዛኛው ትርጉም ያለው ጥቅም የላትም። ያም ሆኖ አሜሪካኖች በአካባቢው ያለው ሰላም ለአካባቢ አገሮችም ጠንቅ ስለሚሆን ያ ወደ አካባቢው አገሮች እንዳይስፋፋ የራሳቸውን የአሜሪካ ወታደር ህይወት ከመሰዋት ይልቅ እዛ ሊሰው የተዘጋጁ ምስኪን ወታደሮች ስላሉ ለነሱ አደራ መስጠቱ ያው የአሜሪካ ሁኔታ ነው። ሌላው አሜሪካኖች ለሶማሊያ ብዙም ትኩረት ያልሰጡበት ምክንያት ባለፉት አስርና አስራ አምስት ወይንም ሀያ ዓመታት ከሶማሊያ አካባቢ የሚነሱ ነገሮች ለአሜሪካ አደጋ ናቸው እንጂ በአብዛኛው ጠቃሚ ሆኖ ሲገኙ አይታዩም። እንደውም አሜሪካ በመጥፎ ሁኔታ የሚያሳስብበት ሁኔታ ላይ ነው እና በእርግጥ የሶማሊያን ጉዳይ በትክክል በግልጽ ባያነሱም ይህን ጉዳይ ለኢትዮጵያ አደራ የሰጡ ይመስለኛል። ፕሬዚዳንት ኦባማ አራት ቀናት በአፍሪካ ቀንድ ሲቆዩ ባደረጓቸው ንግግሮች ቅር ያሰኙት የዴሞክራሲ መምህር አድርጎ ብዙ የጠበቃቸውን መተንፈስና መንቀሳቀስ ተሳነኝ የሚል ወገን ብቻ አይደለም። በአስቸኳይ የአንድነት መንግስት እንዲመሰርቱ የሚል ቀጭን ትዕዛዝ የተላለፈላቸውን የደቡብ ሱዳን ተቀናቃኝ ኃይሎችንም ጭምር ነው። እንደሚታወቀው የአካባቢው መንግስታት ትብብር የሆነው ኢጋድ ለረዥም ወራት በዚያ ላይ አቅሙን ጨርሷል። ከደቡብ ሱዳን ፖለቲከኞች ግን ያገኘው ምላሽ ተቃራኒ ነው። እንደ ሶማሊያ ሁሉ ኦባማ ስለ ደቡብ ሱዳን ጉዳይ ያነጋገሩት ደቡብ ሱዳናውያንን ስለመሆኑ የተነገረ ነገር የለም። እንደውም ይቺ ሀገር ራሷን የቻለች መንግስት እንድትሆን ከዜጎቿ በላይ አሜሪካ እንደደከመች ነው የሚታወቀው። ግን ደግሞ የራሳቸውን መንግስት እንዲያቋቁሙ ሲደገፉ የነበሩት የጁባ ፖለቲከኞች ስለሚጠበቅባቸው የሰሙት በአፍሪካ ህብረት ፕሬዚደንት ኦባማ ባደረጉት ንግግር ነው። የኦባማ ትዕዛዝ ያውን በቀጣይ ቀናት ውስጥ ተግባራዊ ይሆናል ብሎ መጠበቅ ይቻላል ወይ? መክበብ አይቻልም። አሁንም አሜሪካ በእርግጥ ቀደም ብለሽ ነው አየ እንደገለሽው፣ አሜሪካ ደቡብ ሱዳን ነፃነቷን እንድታገኝ ከፖለቲካ እና ከዲፕሎማሲ ጨዋታ ውጭም ብዙ ገንዘቦቿን እዛ ቀፍቅፋለች። ምክንያቱ ደግሞ አሜሪካ በደቡብ ሱዳን ውስጥ ያለውን ከፍተኛ የነዳጅ ክምችት ታውቃለች እና ያንንም ለመበዝበዝ ነው። ወደ ነጥቡ በምንመጣበት ጊዜ አሜሪካ ራሳቸው የአሁኑን የመንግስቱ መሪና ተቀናቃኛቸውን ወደ አሜሪካ ጠርቶ ቢፈልጉም በስልክ ደውሎ ቀጭን ትዕዛዝ መስጠት የሚችሉ ናቸው። አሜሪካ ሁላችሁም እንደምታውቁ እንኳን ለደቡብ ሱዳን ለሌሎቹም ሀያል ለሚባሉ ሀገሮች የዋዛ ሀገር አይደለችም እና መፍታት ከፈለጉ ይችላሉ ማለት ነው። ነገር ግን አሁን ሁላችሁም እንደሰማችሁት በአፍሪካ ሕብረት ላይ ባደረጉት ንግግር ችግሩን በ እንዲፈቱ ተናግሯል። ይህ ይሆናል ወይ፣ የማይጠበቅ ነገር ነው። ያ ለምን እንደዛ ሆነ እንግዲህ ፖለቲከኞቹ የሚያውቁት ነገር የራሳቸው ጉዳይ ሊኖር ይችላል። በእኔ በኩል ግን አንዳንድ የማያቸው ነጥቦች ምንድን ነው፣ አንዳንዴ በአካባቢው ያሉት ሀገሮች ጠንክሮ እንዲወጡም ላይፈልጉ ይችላሉ። ምክንያቱም ከራሳቸው ጥቅም አንጻር ብዙ አገሮች ከነሱ ፍላጎትና በነሱ በሚሄዱበት መስመር ካልሄዱ ላይፈልጉ ይችላሉ እና እዛ አካባቢ ጦርነት መኖሩንም ሊደግፉ ይችላሉ የሚል ሀሳብ አለኝ። ግን ጦርነቱ የጠነከረ ባይሆንም ማለት ነው ለምሳሌ ኦባማ ከኢትዮጵያ ይልቅ ለኬንያ ነው በግልጽ የተናገሩት። ኬንያን እንደ ራሳቸው ሀገርም እንደገና ደግሞ ኬንያ የተሳለችው ስዕል የተቀረጸችው ቅርጿ ለምዕራባውያን በምትመች መልኩ ነው እና እዛ አካባቢ ኬንያን በዛ አይነት መልክ መመስረቱ ወይንም ደግሞ ታላቂቷን ሀገር እዛ አካባቢ ማቆሙ ለወደፊቱ ኢትዮጵያ በጉልበቷን በተለያየ ነገር እየወጣች ስትሄድ እዛ አካባቢ ያለውን ሁኔታ ለመቆጣጠርም በሚመች መልክ እየሄዱ ይመስለኛል። በእኔ በኩል ፋሲልስ ምን እርግጥ ነው መክበብ እንዳለው አሜሪካ ትልቅ ጫና የማሳደር አቅም አላት። ነገር ግን በደቡብ ሱዳን ጉዳይ ላይ የኢጋድ አባል ሀገራት የማደራደር ሚናውን ቅድሚያ የበላይነት ወስደው መሪነት ሚናውን እነሱ መጫወት ይፈልጋሉ። ፕሬዚዳንት ባራክ ኦባማ መግለጫ በሰጡበት ወቅት ኃይለ ማርያም እንዳሉት የኢጋድ የማደራደር መንገድ ያለውን የመምራት ሚና አሜሪካ እንድትተካው አይፈልግም ብለዋል። ፕሬዚዳንት ኦባማ ደግሞ መስተካከል ያለባቸው ነገሮች ካሉ በድርድር ወቅት መስተካከል ያለባቸውን ነገሮች ሰጀስት ልናደርግ እንችላለን፣ ጣልቃ ልንገባ እንችላለን ብለዋል። አሁን በእርግጥ ኢጋድ ብቻ ሳይሆን ኢጋድ ፕላስ በሚል ተጨማሪ ሌሎች ሀገራት ደቡብ አፍሪካንም ጨምሮ ደቡብ ሱዳን ላይ የማደራደር ተሳትፎ እያደረጉ ነው። ነገር ግን አብዛኛዎቹ በተለይ የደቡብ ሱዳን ሲቪል ሶሳይቲ መሪዎች የሚሉት በሪክማቻር እና በኪር መካከል ካለው ልዩነት በበለጠ የውጭ ሀገራት የተለያየ ፍላጎት ሁለቱ አካላት እንዳይስማሙ ተጽዕኖ እያሳደረ ነው የሚል ስጋት ላገሩ ይሰማሉ። በተለይ የዚህ የምሳት አፍሪካ ኮሚኒቲ የራሳቸው የሆነ ልዩ ፍላጎት አላቸው። የአፍሪካ ቀንድ ኢትዮጵያን፣ ጅቡቲን ጨምሮ ደግሞ እንደዚሁ የተለየ ኢንተረስት አላቸው። ደቡብ አፍሪካ የተለያዩ ኢንቨስትመንቶችን ደቡብ ሱዳን ላይ እያደረገች ስለሆነ የራሷ የተለየ ኢንተረስት አላት። እንደዚሁ ደግሞ ትላልቆቹ ሀያላን ሀገራት አሜሪካን ጨምሮ የራሳቸው ከእነዚህ ሶስት አራት አካላት ጋር ሊጣጣም የማይችል የተለያዩ ፍላጎቶች ስላሏቸው ስምምነቱ እስካሁን ድረስ ሊሳካ አልቻለም። የደቡብ ሱዳን ሕዝብ እያለቀ ነው ያለው የእነዚህ ሀገራት የራሳቸውን ፍላጎት ሲላ ማለት ካልቻሉ በስተቀር ወይንም ደግሞ ፍላጎቶቻቸውን ማጣጣም እስካልቻሉ ድረስ ሪክማቻርን እና ሳልቫኪርን ማስማማት ይቻላል የሚለው በጣም አስፊ ነው። በዚህ ላይ የሪክማቻር እና የኪር ወገኖች ብቻ ሳይሆኑ ሌሎቹም የደቡብ ሱዳን ጎሳዎች ተሳታፊ እየሆኑ አይደሉም። ሲቪክ ሶሳይቲውም ተሳታፊ አይደለም በድርድሩ ላይ እና የቱንም ያህል የደቡብ ሱዳንን ፍላጎት ሊያሳካ የሚችል ስምምነት በአጭር ጊዜ ውስጥ ይካሄዳል የሚል ምንም እንኳን ፕሬዚዳንት ኦባማ መፋጠን አለበት ስምምነቱ ቢሉም የሚታየው ሁኔታ፣ መሬት ላይ ያለው ነገር ስምምነቱን ለማሳካት የሚያመች አይደለም። ሌላው የአፍሪቃ መሪዎች ባጸደቁት ሕገ መንግስት መሰረት እንዲተዳደሩ ስልጣን ላይ እስከ ለተሞታቸው እንዳይቀመጡ ጠይቀዋል። ኦባማ የአፍሪቃ መለያ እስኪ መልስ ድረስ የሚታወቀውን ሙስናም እንዲሁ ጠንከር ብለው ተችተዋል። ይህ ንግግራቸው የብዙዎችን ድጋፍ አግኝቷል። ይሁንና ሙሰኞችና ሕግን የሚጥሱ መሪዎች ሊጣልባቸው ስለሚገባው ቅጣት ምንም የሰጡት ፍንጭ የለም። ምን ማለት ነው? መክበብ እዚህ ጋር በጣም ጥሩ። ኬንያም አካባቢ ሌላም አካባቢ ያለውን የሙስና ሁኔታ ብናይ ከምዕራባውያን የተወረሰ ባዜ ነው። ምክንያቱም እዛ አካባቢ ያለውን ሁሉንም ነገር ለማስፈጸም የቤት ግዢውን የፋብሪካ ሌሎችን ባለስልጣን አካባቢ ያለውን ሁኔታ ራሳቸው ነጮች በሙስና የሚፈጽሙት ነገር ነው። በእርግጥ ይሄ ነገር ስር ሰደድና ራሳቸው ኬንያኖቹ ወይንም ደግሞ ሌሎቹም የአፍሪካ ሀገሮች በዚህ ጉዳይ የተዘፈቁ ናቸው። በፖለቲካ ንግግራቸው በእርግጥ እሳቸው ቆንጆ ተናጋሪ ናቸው። ጎጂ ባህሎችን እንደ ሴት ግርዛት የመሳሰሉትን እንዲሁም ደግሞ ሌሎችንም ያጠቃለለ ንግግር ተናግሯል። ሙስናን በተመለከተ አገሮቹ ነቀርሳ ነው እና ሊዋጉት ይገባል ብለዋል። ግን በተግባራዊ ነገር ይሆናል ወይ የሚለው ሌላ አጠያቂ ጉዳይ ነው። ምክንያቱም ሙስና ለመዋጋት ተቋም ያስፈልጋል። ከዚህ ጋር ደግሞ ተጠያቂነት ሊኖር ይገባል እና ተጠያቂነት በሌለበት ምድር ላይ ሙስና እንደውም ቀላሉ ነገር ነው። በአፍሪካ ምድር የሰውን ሕይወት ዝም ብሎ ማንም ተነስቶ በሚቀጥፍበት ተጠያቂነት በሌለ ምድር ላይ ሙስና ሁለተኛ ደረጃ ይመስለኛል። ለአሜሪካኖች ግን ሙስና ትልቅ ጉዳይ ሊሆን ይችላል። ሌላው ሙስና ደግሞ የአፍሪካን ኢኮኖሚ በጣም እየጎዳ ነው። ይሄ የታወቀ ነው። አንድ ሚሊዮን ዳላር እርሳቸውም እንደተናገሩት ለአሜሪካ ቀላል ሊሆን ይችላል አፍሪካ ግን አንድ ሚሊዮን ዳላር በሙስና ማጣት ማለት ብዙ በመቶ ሺህ የሚቆጠሩ ድሀ ሰዎች ጾማቸውን እንዲያድሩ ማድረግ ነው። በመቶ ሺዎች የሚቆጠሩ ሰዎች ሕክምና እንዲያጡ ማድረግ ነው። ስለዚህ ሙስና ላይ ትግል ማድረግ አለብን ሲሉ፣ በአንድ በኩል እውነታቸውን ነው። እንግዲህ የፖለቲካ ቁርጠኝነትንም ይጠይቃል። ፋሲለስ ምን ትላለ? ሙስና ላይ ያው በጣም ጠንከር ያለ ንግግር ነው የተናገሩት። የአፍሪካን የምጣኔ ሀብታዊ ችግር ለመፍታት ሙስናን መዋጋት አለብን ብለዋል። በንግግራቸው ዋና ሚናውን እና ለመታገል የመሪነቱ ሚና እናንተ ከተጫወታችሁ እኛም ራችኋለን የሚል ነው እንጂ ተጠያቂነት አለባችሁ መታገል አለባችሁ የሚል አይደለም። እናንተ ከበረታችሁ፣ እኛም በተለይ ደግሞ ይሄ ህገወጥ የገንዘብ ዝውውርን በተመለከተ ለማስቆም የእኛን ድርሻም እንጫወታለን። በአብዛኛው ሙስናን መዋጋት የአፍሪካ ኃላፊነት ነው፣ ተዋብታችሁን ልታሸንፉ ትችላላችሁ የሚል ንግግር ነው የተናገሩት። ከዛ በተረፈ እያዋዙን ቢሆን የአፍሪካ መሪዎች በስልጣን እድሜ ልክ መቆየት የለባቸውም። በአብዛኛው ገንዘብ እንዳላቸው እና ገንዘብ ካላቸው ከስልጣን ለቀውም የተሻለ ኑሮ እንደሚኖሩ ተናግረዋል። ይሄ ነው ያለኝ ነገር እሺ። የአፍሪካ መሪዎች እና መሰሎቻቸው ባለስልጣኖች በሙስና የሚያገኙት በሚሊየን እና በቢሊየን የሚቆጠረውን ዶላር እኮ እዛ አፍሪካ ውስጥ ባንክ አስቀምጠው ሌላ ሰው እየተበደረ የሚጠቀምበት ወይንም ደግሞ የኢንቨስትመንት የልማት ስራ የሚካሄድበት እኮ አይደለም። ተዘዋዋሪ እኮ የተገኘው ገንዘብ ስዊዝ ባንክ ወይንም አሜሪካ፣ ጀርመን እና ካናዳ የመሳሰሉ ትልልቅ ባንኮች ውስጥ ነው የሚያስቀምጡ። አሜሪካ የምትረዳውን ገንዘብ እኮ በተዘዋዋሪ ተመልሶ ባንኳ ይመጣል እና አሜሪካ ውስጥ ነው ኢንቨስትመንቱ እየተካሄደበት እያለው፣ ካናዳ ውስጥ ነው፣ ጀርመን ውስጥ ነው ሌሎች ሀገሮች ውስጥ እኮ ነው። ነጮቹ እኔ በሌላ በኩል በአንድ ራስ ሁለት ምላስ አይነት ጨዋታ ነው የሚጫወቱት እንጂ የሙስና ተጠቃሚዎቹ እንደውም ራሳቸው ምዕራባውያን ናቸው። ከቃላት ዘለፋ ያለፈ በተግባር የሚደረገውንም ነገር ሊያሳስቡ አልሞከሩም። ስለ ሙስና እኮ ብዙውን ጊዜ ሲያወሩ ይሄ ሲቪክ ማህበረሰቡ፣ ሌላው ለሰብአዊ መብት የሚታገለው ህብረተሰብ ሁሌ ስለሚያነሳላቸው እዛ አካባቢ ያለውን የፖለቲካ ፍጆታ ለመሸፈንም የተናገሩ ነው የሚመስለኝ بدعم كتل كتل فاسل እንዲሁ የህገወጥ የገንዘብ ዝውውርን ለማስቆም እንረዳቸዋለን ብለው ጠቅሰውት ማለፋቸውን እኔ እንደ አንድ ትልቅ ነገር ነው የወሰድኩት። በእርግጥ አብዛኛዎቹ የአፍሪካ መሪዎች በቢሊየንስ የሚቆጠር ዶላር በህገወጥ መንገድ እንደሚያዘዋውሩና በምዕራባውያን ባንኮች እንደሚከማች ይታወቃል። ፕሬዚዳንት ኦባማ ያሉት እናንተ ከሰራችሁ ሙስናን ለመታገል ጥረት የምታደርጉ ከሆነ እኛ እንረዳቸዋለን ነው እንጂ ከዛ ውጭ አሜሪካ ኃላፊነት ወስዳ ቅድሚያ ሊሰራው የምትችለው ነገር እንደሌለ ነው ልንረዳችሁ እንችላለን እንረዳቸዋለን ዋናውን ሚና መጫወት ያለባችሁ ሙስናን በመታገል ግን እናንተ ናችሁ የሚል ኃላፊነቱን ለራሳቸው ለአፍሪካን መሪዎች የሚሰጥ ንግግር ነው የተናገሩት እና የቱንም ያህል እሳቸው የባለቤትነት ስምት እዋጋለው ወይም ህገወጥ የገንዘብ ዝውውር በአሜሪካ እንዳይካሄድ አደርጋለሁ የሚል ግር አልተናገሩበትም። ያ ነው እንግዲህ ነጥቡ። ቀጥል። አንድ ልጨምርና አሁን ዩናይትድ ስቴትስ ታውቃለች የብዙ አፍሪካ መሪዎች በስዊዝ ባንክ እንደሚያስቀምጡ ገንዘባቸውን፣ በተለያዩ የአውሮፓ ሀገሮች የምዕራባዊያን ሀገሮች እንደሚያስቀምጡ የታወቀ ነው። ነገር ግን መሪዎቹ በወታደራዊ መፈንቅለ መንግስት በተለያየ መልክ ከስልጣን ሲወርዱ ወይንም ሲሞቱ፣ ያ ገንዘብ ሲመለስ አይታይም። አሜሪካ ራሴ ልከለክል እችላለሁ እኔ አካባቢ እንዳያስቀምጡ ልትል ትችላለች። በተግባርም ከልክላ ሊሆን ይችላል ወይንም ለወደፊቱ ልትከለክል ትችላለች። አሜሪካ ግን ከራሷ ጥቅም አንጻር ለምሳሌ ስዊዘርላንድ የነበሩትን የዓለም አቀፉን የ ፉትቦል ወይንም የስፖርት ፌዴሬሽን አባላት በሙሰኝነት እና በተለያዩ መልክ ስትከሳቸው በፖሊስ ጠፍራ ነው እዚህ ዩናይትድ ስቴትስ ድርስ አምጥታ ለፍርድ እያቀረበች ያለችው እና የሌሎች ሀገሮች ውስጥም የሚቀመጥ ስዊዝ ባንክም ሌላም ሀገር ውስጥ ይህንን ያህል አቅም ያላት ሀገር ይሄ ገንዘብ የናይጄሪያ ነው የኡጋንዳ ነው የሴራሊያን ነው በህገ ወጥ መልክ ፕሬዚዳንቱ ሲሞት እዚህ የተቀመጠ ነው ብለው ማስመለስ አልቻሉም። ከፈለጉ ግን ያን ነገር ማድረግ ይችላሉ። ዞሮ ዞሮ ገንዘቡ እነሱ እጅ ነው የሚገባው፣ ማለት ነው። ሁለታችሁንም ለጊዜያችሁና ለሰጣችሁን ጠቃሚ አስተያየት በአድማጮች ስም ከልብ አመሰግናለሁ። እግዜር ይስጥልኝ። ደህና እምሽው።